ትኩረት በአፍሪካ በአልጄሪያ ከሶስት ሳምንታት በኋላ እንደ ጎርጎሪዮሳውያኑ የዘመን ቀመር የፊታችን ግንቦት አራትና አምስት 2017 ዓ.ም ምክር ቤታዊ ምርጫ ይደረጋል። የዚሁ ምርጫ ዘመቻ በዚህ ሳምንት ተጠናቋል። በብሔራዊ ምክር ቤት ላሉት 462 መንበሮች 12,000 እጩዎች በተፎካካሪነት ይወዳደራሉ። የምርጫው ፉክክር ቀልብ የሚስብ ሊሆን እንደሚችል ታዛቢዎች ቢገምቱም ምርጫው እስካሁን ያን ያህል የአልጄሪያን ሕዝብ ትኩረት አላገኘም። በአልጄሪያ ከአምስት ዓመታት በፊት በተካሄደው ምክር ቤታዊ ምርጫ ላይ እንደሚታወሰው የመምረጥ መብት ካለው ሕዝብ መካከል ከግማሽ ያነሰ ነበር ድምጹን ለመስጠት የወጣው። በዘንድሮ ምርጫም ድምፁን ለመስጠት ወደ ምርጫ ጣቢያዎች የሚሄደው መራጭ ህዝብ ቁጥር ከዚያን ጊዜው ያነሰ እንደሚሆን ነው ለውዝግቦች የመፍትሄ ሀሳብ የሚያቀርበው ዓለም አቀፉ ድርጅት ክራይስስ ግሩፕ ባልደረባ ኢሳንድር አርማን የገመቱት። ለአመዛኙ የአልጀሪያ ህዝብ ይህ ምክር ቤታዊ ምርጫ አንድም ትርጉም የለውም ይህ የሀገሪቱ ምክር ቤት በፕሬዚዳንት አብደል አዚዝ ቡቴፍሊካ የስልጣን ዓመታት ምን ያህል ፖለቲካዊ ስልጣኑን እያጣ መምጣቱን የሚያሳይ ነው ጥምረት የፈጠሩት ሁለቱ ገዢ ፓርቲዎች ማለትም ብሔራዊ የነፃነት ግንባርና ብሔራዊ ዲሞክራቲክ ራሌ ፓርቲዎች በምክር ቤቱ ላይ ከፍተኛ ተጽዕኖ አሳርፈዋል ሁለቱ ፓርቲዎች ለደጋፊዎቻቸው ገንዘብ ይከፍላሉ፣ የሚጠበቅባቸውን ፖለቲካዊ ተግባር አያከናውኑም። ያም ቢሆን ግን ትናንሾቹ ፓርቲዎች ተጽዕኗቸው እጅግ ትንሽ በመሆኑ ለትልቆቹ ፓርቲዎች አንዳችም ስጋት አልደቀኑም። በቀድሞዋ ቅኝ ገዢ ፈረንሳይ አንጻር በተካሄደው ትግል ዋነኛ ተዋናይ የሆኑት የአልጀሪያ ፕሬዚደንት አብደል አዚዝ ቡተፍሊካ የርዕሰ ብሔርነቱን ስልጣን ከያዙ በቅርቡ 20 ዓመት ይሆናቸዋል። ብሔራዊው የነፃነት ግንባር ፓርቲያቸው በምህፃሩ ኤፍኤልኤን እና ተጣማሪው ብሔራዊው ዴሞክራሲያዊ ራሊ በምህፃሩ ኤርኤንዲ በምክር ቤቱ ውስጥ አብላጫውን ድምፅ ይዘዋል። በአልጀሪያ መንግስትና በአንጻሩ በተንቀሳቀሱ ጽንፈኛ ሙስሊሞች መካከል የተካሄደውና የ150 ሺህ ሰዎችን ህይወት ያጠፋው የእርስ በርሱ ጦርነት በጎርጎሪዮሳዊው 1990ዎቹ ዓመታት ካበቃ ወዲህ ፕሬዚደንት ቡቴፍሊካ የሚመሩት መንግስት በአልጀሪያ እውን ለሆነው የመረጋጋት ሁኔታ አስተማማኝ ጠባቂ ሆኖ ታይቶ ነበር። አሁን ግን የራሱን ጥቅም የሚያስጠብቅ የግለሰቦች ስብስብ ብቻ መሆኑ ነው የሚነገረው። የፓርቲዎች፣ የጦር ኃይሉ፣ የስለላ ድርጅቶችና ለመንግስት ቅርበት ያላቸው ባለተቋማት የተጠቃለሉበት ይኸው የአልጄሪያ የስልጣን መረብ በሙስና የተዘፈቀ በመሆኑ ለሀገሪቱ ዜጎች አንዳችም ደንታ የለውም በሚል በአልጄርስ ዩኒቨርሲቲ የፋርማሲ ትምህርት በመከታተል ላይ የሚገኘው አኒስ ሳይዱን ትችት ሰንዝሯል። የመንግስት ባለስልጣናት የሚገቡትን ቃል ተግባራዊ በማያደርጉበት አሰራር በጣም ተሰላይተናል። ባለስልጣናቱ በሀገሪቱ የሚታየውን እንቅስቃሴ ለማስቆም ሲሉ በሚጠቀሙበት ስልትም መሰላቸት ይታያል። ስለዚህ መንግስት ቃሉን እንዲጠብቅ ዋስትና እንዲሰጠን እንፈልጋለን። ምክንያቱም በጎርጎሮሳውያኑ 2011 ዓ.ም ቅር አሰኝቶናል። በአረባውያት ሀገራት የህዝብ አመፅ ተጠናክሮ በተካሄደበት በጎርጎሪዮሳውያኑ 2011 ዓ ም አልጄሪያም ውስጥ የሥራ ማቆም አድማዎች በተለይም በወጣቱ ትውልድ መደዳ በታየው ግዙፉ ስራአጥነት አጥነት አንጻር ተቃውሞዎች መካሄዳቸው የሚዘነጋ አይደለም። በነዳይ ዘይትና በጋዝ የተፈጥሮ ሀብት የታደለችው ሰሜን አፍሪቃዊቱ ሀገር አልጄሪያ የኢኮኖሚ ሁኔታዋ በዚያን ጊዜ እንደሚታወቀው ጥሩ ስለነበር የሀገሪቱ መንግስት ለዜጎቹ የሚሰጠውን የማህበራዊ ኑሮ አገልግሎት በማሻሻል እና ድጎማውን ከፍ አድርጎ በመስጠት ሀገሪቱን ለማረጋጋት ችሎ ነበር። ይሁን እንጂ በአሁኑ ጊዜ በአልጄሪያ ሁኔታዎች ተቀያይረው መንግስት የገንዘብ እጥረት ገጥሞታል። የዓለም ባንክ ምክትል ፕሬዚደንት ሀፌስ ጋኔም እንደሚሉት አልጀሪያ ከተፈጥሮ ሀብቷ የሚፈለገውን ጥቅም በማግኘት ላይ አይደለችም። ይህም አሳሳቢ ችግር ላይ ጥሏታል። አቦናቪ ለአልጄሪ ድዋ አልጄሪያ የኢኮኖሚ ዘርፏን ለማሳደግ እየተከተለች ያለውን ዘዴ መቀየር አለባት። ሌላ ብዙ አማራጭ ያለን አይመስለኝም። የነዳጅ ዘይቱንና ጋዝን በንግድ ወደ ውጭ በመላኩ አሰራር ብቻ ልንጠቀም አንችልም። አልጀሪያ በንግድ ወደ ውጭ የምትልካቸው ምርቶቿን ማስፋት ይኖርባታል። ይህ እንደ አማራጭ የቀረበ ሀሳብም አይደለም፣ በእኔ አስተያየት ለሀገሪቱ አስፈላጊ ነው። የነዳጅ ዘይትና የጋዝ ዋጋ በዓለም ገበያ ከወደቀ ወዲህ በአልጀሪያ መንግስት ካዝና ውስጥ ለድጎማ የሚሆን ገንዘብ የለም። በዚህ ፈንታ መንግስት ጭራሹን ተጨማሪ እሴት ታክስን በሁለት ከመቶ ከፍ አድርጓል። የአትክልት የፍራፍሬ፣ የአሳና ትንባሆ እንዲሁም የነዳጅ ዋጋ የናረ ሲሆን በዚሁ የአልጀሪያ መንግስት ውሳኔ አብዝቶ የተጎዳው ለወትሮው ለዕለታዊ ሕልውናው በመታገል ላይ የሚገኘው ድሃው ዜጋ ነው። ከዚህ በተጨማሪም የዋጋ ግሽበቱ ከፍ ብሏል፣ ሙስናም ተስፋፍቷል። ጎርጎሪዮሳዊው 2017 ዓ ም ከገባ ካለፉት አራት ወራት ወዲህ በአልጀሪያ በተደጋጋሚ ተቃውሞዎች የተካሄዱ ሲሆን አንዳንዶቹ ደም አፋሳሽ እንደነበሩ የመገናኛ ብዙሃንና የመብት ተሟጋች ድርጅቶች ገልጸዋል። ዓለም አቀፉ የመብት ተሟጋች ድርጅት በምህጻሩ አምነስቲ ኢንተርናሽናል በጎርጎሪዮሳዊው 2016 ዓ ም ባወጣው ዘገባው መሰረት በአልጀሪያ የዘፈቀደ እስራት፣ የፖሊስ የኃይል እርምጃና በመገናኛ ብዙሃንም ላይ ሳንሱር መስፋፋቱን አመልክቷል። በዚህም የተነሳ የሀገሪቱ ጸጥታ ኃይላት በተቃዋሚዎች አንጻር እየወሰዱት ያለው ጠንካራ እርምጃ መቆም እንዳለበት አኒስን የመሳሰሉ ወጣቶች መንግስትን ከማሳሰብ ወደኋላ አላሉም። የአልጄሪያ መንግስት ባለስልጣናት ወጣቱ ወደ አመጽ እያመራ መሆኑን ሊረዱት የሚገባ ይመስለኛል። ባለስልጣናቱ ለስ ሙላ ብቻ በተግባር ሊተረጉሙት የማይችሉትን ቃል መግባት ማቆም አለባቸው። ለወጣቱ በተጨባጭ የሚታይ ነገር ማቅረብ ይኖርባቸዋል። ወጣቱ ስር ሰደድ መፍትሄዎች እንዲገኙ ይፈልጋል። በወቅቱ የሚታየውን ቀውስ በማስወገድ ተጨባጭ ተሃድሶ ማስገኘት የሚያስችሉ ሚጃዎች ሊወሰዱ የሚገባል ባይ ነው። ይሁን እንጂ የአልጀሪያ ባለስልጣናት ይህንን ማሟላት የሚሳካላቸው አይመስልም። የፖለቲካ ታዛቢዎች እንደሚሉት መንግስት ሁኔታዎችን ካላሻሻለ በሀገሩ ብሩህ የወደፊት እድል እንደሌለው የሚሰማው የአልጀሪያ ወጣት ትውልድ ወደ አውሮፓ የመሰደድ ወይም በሽብርተኝነት ተግባር በተሰማራው ጽንፈኛው እስላማዊ መንግስት እጅ ውስጥ የመውደቅ አሳሳቢ ስጋት ተደቅኖበታል።